ኢትዮጵያ ከሰሞኑ አገር ውስጥ ያሉ ስደተኞችን በተመለከተ አህጉራዊ ውል ፈርማለች። ስለ ውሉ ምንነትና ስላለው ፋይዳ በኢትዮጵያ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ለአሜሪካ ድምፅ አስረድተዋል። የአገር ውስጥ ተፈናቃዮች ስደት በተመለከተ ኃላፊነት ያለው ተቋም ሀገራዊ ይሆን ዓለም አቀፋዊ አንድ ተቋምም የለም። ስለዚህ ለመጀመሪያ ጊዜ አንድ በአፍሪካ ደረጃ ተጨባጭ የሆነ እነዚህ ሀገር ውስጥ ተፈናቃዮች ለማገዝ ና መብታቸውን ለማስከበር የሚረዳ አንድ ህግ በሁለት ሺ ዘጠኝ በፈረንጆች አቆጣጠር ወጥቷል። ይህም የተፈረመው ካምፓላ ስለሆነ ካምፓላ ኮንቬንሽን እየተባለ ይጠራል። ስለዚህ አገሮች የራሳቸው ህግ እስኪ ኖራቸው ድረስ በዚህኛው አህጉራዊ ወይም አፍሪካ በሆነው ህግ እንዲገዙ ነው የቀረበው። ስለዚህ የፈረሙ ሰላሳ ሀገሮች ነበሩ ከአሁን በፊት። አሁን ኢትዮጵያ ሰላሳ አንደኛ ሀገር ሆና ፈርማለች። ይሄ ማለት የሀገር ውስጥ ተፈናቃዮችን መብት የማክበር አስፈላጊውን ድጋፍና እርዳታ የማድረግ ግዴታ ውስጥ ትገዛለች ማለት ነው። የውዴታ ግዴታ ነው። በመሰረት አቶ ክሱት የዚህ የካምፓላ ስምምነት መፈረም የሀገር ውስጥ ስደተኞች መብትን በማስከበሩ ረገድ ትልቅ ሚና ይጫወታል ይላሉ። ትልቁ ነገር መብታቸውን የማክበር ነው። ባሉበት ከአንድ ቀ ተፈናቅለው ሌላ ቀ ሲሄዱ እዛው ቦታ ሰው የሰሩት ነገር ወይም ያፈናቅላቸው ነገር እንዳይገጥማቸው ጥበቃ የማድረግ የፍትህ ጉዳይ ሲኖራቸው ሕግ ፊት ቀርበው እንደ ማንኛውም ዜጋ የመዳኘት እድል የማግኘት ሴቶችን ሕጻናቶችን ለጥቃት እንዳይገለጡ የመንከባከብና አስፈላጊን ጥበቃ የማድረግ ከዚህ በፊት ግን መሰረታዊ የሚባሉ ፍላጎቶች የምግብ፣ የመጠለያ፣ የውሃ እንደዚህ የመሳሰሉት ነገሮችን የማቅረብ በኋላም ሁኔታዎች ተፈተው ወደ ያቸው በሚመለሱበት ጊዜ ድጋፍ የማድረግ ለምሳሌ ቤቶቻቸው፣ መሬቶቻቸው ተወስደው የሚቆዩ ከሆነ እሱን መልሶ የመስጠት ወይም ካፋ የመስጠት እና እንዲቋቋሙ የማድረግ የመሳሰሉት ግዴታዎችን ነው የሚያስገባ። መብታቸውን የማስከበር ሶሉሽን ነው እንግዲህ። ወደ ነበርበት ቦታ የመመለስ ስራዎችን አብሮ ያካትቷል። ይህ አህጉራዊ ስምምነት ሰዎችን ከመፈናቀል ባያግድም የተፈናቀሉት ግን ሰብአዊ መብታቸው እንዲከበር እንደሚያግዝ የሚናገሩት አቶ ክሱት ውሉ በቅርቡ በሀገር ውስጥ ሕጋዊ ሆኖ ስራ ላይ መዋል ይጀምራል ብለው እንደሚያምኑም ይናገራሉ። መገነት እንደሚቻለው ህጎች በአዋጅ ፓርላማ ከወጡ ጀምሮ በህገ መንግስቱ የሚለው እስከ አስራ አምስት ቀን ፕሬዚደንቷን ካልፈረሙ ህግ ሆኖ በነጋሪት ጋዜጣ ይወጣል የሚባል ነገር አለ። ስለዚህ እንደዛ ነው እንግዲህ የምናውቀው። እስከዚያ ገና አሁን ሶስት አራት ቀን ነው ከተፈረመ። ከተፈናቃዮች ጋር አብረው የሚሰሩ የመንግስት ስትራክቸሮች አሉ። በዛ ነው መቀጠል የሚፈልገው። አርቲስ እኳ ማቋቋም ነው የሚፈልጉት። እንግዲህ ገና አብረን ነው የምናየው። ነገር ግን የሆነ ሲያር ኢትዮጵያ ይህን የካምፓላ ኮንቬንሽን የተባለውን ህግ በመፈረሟ እና በመቀበሏ በጣም ደስተኛ ነው። የሀገር ውስጥ ተፈናቃዮች ከቅርብ ጊዜ ወዲህ ኢትዮጵያ በቁጥራቸውም ከፍ እያለ የመጣበት ሁኔታ ስላለ እነዚህ ተፈናቃዮች መብታቸውን ለማስከበር አስፈላጊ ድጋፍ ለማድረግና ሁኔታዎችን በማስተካከል ደግሞ ወደየ ቀያቸው የመለሱን ስራ ያፋጥነዋል ተብሎ ይጠበቃል። ስለዚህ የኔሲአር የኢትዮጵያ መንግስት በዚህ አጋጣሚ ማመስገን። የተባበሩት መንግስታት ድርጅት የሰብአዊ ምላሽ እቅድ ዘንድሮ ባወጣው ሪፖርት መሰረት ወደ አንድ ነጥብ ስምንት ሚሊየን የሚጠጉ የሀገር ውስጥ ተፈናቃዮች ያሉባት ሀገር ናት። ይህ አሀዝም ሀገሪቱን ከፍተኛ የሆኑ ተፈናቃዮች ካሉባቸው ሀገራት ተርታ በዋነኝነት ያስቀምጣል። ይመጣታል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።